ማህደረ ዜና። ባለፈው ሳምንት ሮብ፣ በርሊን፣ የጀርመኑ ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር የሊቢያ ተፋላሚ ኃይላትን መከሩ እንዲህ እያሉ ዛሬ እዚህ የሚደራደሩት ወገኖች ካልተስማሙ አንዳቸውም አይጠቀሙም። የሚጠቀሙት ሌሎች ጽንፈኛ ቡድናት ናቸው። አይሲስ ማክሰኞ፣ ሞሮኮ የሊቢያ ተፋላሚ ኃይላት ተወካዮችን ያሳፈረው አውሮፕላን ወደ ጀርመን ሲበር አይሲስ ሚስራታን መቆጣጠሩን አስታወቀ። ሐሙስ፣ የበርሊኑ ድርድር አበቃ። አርብ ቶብሩክ የሚገኘው መንግስት ተባባሪ ጦር አዛዥ የተባበሩት መንግስታት ድርጅትን የሰላም እቅድ እንደማይቀበሉ በድጋሚ አስታወቁ። ቅዳሜ ዩናይትድ ስቴትስ ከሊቢያ ሚሊሻዎች የአንዱን መሪ በአውሮፕላን ቦምብ መግደሏ ታወጀ። አራት ቀን አራት ክስተት፣ አንድ ሳምንት የምስቅልቅሌቱ ሀገር ምስቅልቅል እውነት የዛሬ ትኩረታችን ነው። ላፍታም አብራችሁን ቆዩ። ትሪፖሊ እንደ ብዙ ሰላዎች ስማቸውን መናገር አይፈልጉም። ፎቶቸው በጋዜጣ መታተሙን ግን አይቃወሙም። በቴሌቪዥን መታየት፣ ማይክራፎን ፊት መናገርም እንዲሁ። እያንዳንዱን መንገድ፣ እያንዳንዱን ቀጠና አውቀዋለሁ። የተወለዱም ያደጉ፣ የሰሩባት የሚያውቋት ከተማ የማያውቋትን ያክል ወድማለች። ትሪፖሊ ሰውየው ሲያድጉ ሲማሩ ሲሰሩባት በህንፃ መንገዶች፣ በገበያ አዳራሽ መደብሮች የተንቆጠቆጠች ውብ ዘበናይ የሀብታሞች ሞቃት ከተማ ነበረች። በወር አንድ ነጥብ አምስት ሚሊዮን የውጭ አገር ጎብኚ፣ ነጋዴም፣ ደላላ፣ ባለኩባንያ ኩባንያ የሚርመሰመስባት ደማቅ ከተማ ዛሬ ይህ ሁሉም ለሰውየው ትዝታ ነው። ህዝቧም ጭምር ምናልባት እዚህ ርዕሰ ከተማየት ውስጥ ከሚኖረው ግማሹን ህዝብ አውቀዋለሁ እነሱም ያውቁኛል ከሚያውቁት ከሚያውቃቸው ህዝብ ገሚሱ ተገሏል ሌላው ሸሽቷል ወጣቱ ሊዋጋ ዘምቷል የተቀረው እድለኛ ከሆነ በየቤቱ ካልሆነ በየህንፃው ፍርስራሽ ስር ተወሽቋል። የቀድሞ የሊቢያ የስለላ ድርጅት ባልደረባ የኮሎኔል ሞአመር ጋዳፊን ቃዛፊን መንግስት ከድተው ያኔዎቹን አማጽያን የተቀላቀሉት ሀገራቸው ላይ የተሻለ ፖለቲካዊ ስርዓት ይመሰረታል ብለው ነበረ። ቀዛፊ በተገደሉ ማግስት የተመሠረተው የሊቢያ የሽግግር መንግስት ዳግም ያደራጀው የስለላ ድርጅት አባል ሆነውም ነበረ። የሽግግር መንግስቱ ፈርሶ ሊቢያ ባለሁለት መንግስት ስትሆን ያለ አዛዥ አለቃ ብቻቸውን ቀሩ። ግን ይሰራሉ። ህገወጥ የሚሏቸውን ስደተኞች እያደኑ ይይዛሉ። በህግ አልባዋ ሀገር ህግ ማስከበር እነና ለን ተዋራ ሊቢያን ሰላም ለማድረግ ኃላፊነታችንን ከመወጣት የሚያግደን ኃይል የለም። መሥራታችንን እንቀጥላለን። አዲስቱን ሊቢያ ማደራጀት አለብን። እያንዳንዱ ሰው ስፍራ ካላገኘም ሊቢያም አትጠገንም። የሀገር ወዳዶች ምግባር እናከናውናለን። ለልጆቻችን የምናወር ሰው ይህንን ነውና። በሊቢያ የተባበሩት መንግስታት ድርጅት ልዩ መልክተኛ ቤርናርዲኖ ሊዮን በየአጋጣሚው የሚሉትም ይህንኑ ነው። ድርጅታቸው ሁሉም ሊቢያዊ የሚወከልበት ተጣማሪ መንግስት እንዲመሰረት ይፈልጋል። ዠኔቭ ዘንድሮ ጥር ዛሬ የቀጠልነው ባለፈው ሳምንት የጀመርነውን ሥራ ነው አንዳንዶቹ ነጥቦች ከልሰናል በመነጋገሪያ አርዕስቱ ላይ በተለይ ስለ ተአማኒ መንግሥት ምሥረታ ተስማምተናል መልካም ምግባር ነው በሁሉም ተሳታፊዎች መካከል የሐሳብ ልውውጥ ተደርጓል እንደሚመስለኝ ጥሩ እመርታ እያሳየን ነው ጥር ላይ ታየ የተባለው እመርታም እስከዛሬ በርግጥ የለም ዓለም አቀፉ ድርጅት እስከ ጥርስ የት ነበር የሚለው ጥያቄ ግን ምናልባት ነገም እንደገና ይጠየቅ ይሆናል። የምዕራባውያን መንግስታት ጦር ያኔዎቹን የሊቢያ አማጽያንን ደግፎ ያችን ሀብታም አዳጊ በረሃም ሀገር በቦምብ ሚሳይል ካወደመበት ከ2011 ጀምሮ ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው። ሊቢያም ሰላምም ማዕከላዊ መንግስትም ጸጥታ አስከባሪም ኖሯት አያውቅም። መንግሥት፣ አይደለም መንደር ማስተባበር የማይችሉትን የነ ሙስጠፋ አብዱልጀሊልን ቡድን በመደገፍ ኒኮላስ ሳርኮዚ ከፓሪስ፣ ዴቪድ ካሜሮን ከለንደን፣ ባራክ ኦባማ ከዋሽንግተን ሊቢያን ያወደመውን ዘመቻ ሲያዙም ዘመቻው ለአፍሪቃ ዳግማዊት ሶማሊያን ለአረብ ዳግማዊት ኢራቅን በሚያስከትል ውጤት ሊያሳርግ እንደሚችል በተለይ አፍሪቃውያን ተናግረው አስጠንቅቀው ተማጽነውም ነበረ። ዓለም አቀፍ የሚባለው ድርጅት የሀያላኑን ፍላጎት ሐሳብ አጸደቀ እንጂ የተቀሩ አባላቱን ሐሳብ ለማስተናገድ አቅሙም ፍላጎቱም በርግጥ አልነበረውም። ከመጋቢት ጀምሮም ኮሎኔል ሞሐመር ቃዛፊ እስከተገደሉበት እስከ ጥቅምት 2011 በዘለቀው የምዕራባውያን ጦር ድብደባና በሊቢያ ተፋላሚ ኃይላት ውጊያ ብዙዎች እንደገመቱት ከ30 ሺ በላይ ሊቢያዊ አልቋል። በመቶ ሺ የሚቆጠር ቆስሏል። ተፈናቅሏል ተሰዷልም። በቢሊዮን ዶላር የሚገመት ሀብት ንብረት ወድሟል። ሳርኮዚና ካሜሮንን ቤንጋዚ ድረስ አጉዞ በአደባባይ ያስጨፈረው ድል ከዋሽንግተን የተንቆረቆረው የሰላም የዲሞክራሲ ስርዓት ተስፋም ከበነነ እነሆ ዘንድሮ አራት ዓመቱ ተቆጠረ። ሊቢያ ዛሬ በሺህ ዘጠናዎቹ አጋማሽ ከነበረችው ሶማሊያ ብሳለች። በሕንጻ ፍርስራሽ በነዳጅ ክሳይ በቦምብ ጥይት ቀለህ የተሞላቸው ያቺ ሀገር ከአልቃይዳ ደጋፊዎች እስከ አይሲስ ተዋጊዎች ከጎሳ ታጣቂዎች ጀት፣ ታንክ፣ መድፍ እስከሚያዙ ሚልሻዎች ይፈነጩባታል። ስምንት ትላልቅ ታጣቂ ቡድናት ወደ 300 የሚጠጉም የጎጥ ታጣቂዎች ይርመሰመሱባታል። ሁለት መንግሥት ሁለት ምክር ቤት ወይም ፓርላማ ሁለት ጠቅላይ ሚኒስትሮችም አሏት። እርግጥ ነው ኃያላኑ መንግስታትና በእነሱ የሚዘወረው የተባበሩት መንግስታት ድርጅት ከድሮ እስከ ዘንድሮ ከእስራኤል አረቦች እስከ ሩዋንዳ፣ ከቀድሞዋ ዩጎዝላቪያ እስከ ሶሪያ፣ ከኮንጎ ዲሞክራቲክ ሪፐብሊክ እስከ ዩክሬን፣ ከኮሪያ ልሳነ ምድር እስከ ደቡብ ሱዳን ሰላም ለማውረድ ያደረገው ሙከራ ጥረት ላስተማማኝ ውጤት አልበቃም። ኢትዮጵያውያንን ጨምሮ የውጭ ስደተኞች የሚታረዱ፣ የሚደፈሩ፣ በዘፈቀደ የሚታሰሩ፣ የሚሰቃዩባት ሊቢያን ሀገር ለማድረግ ከመሸ የተጀመረው ጥረትም እስካሁን ያመጣው ውጤት ምንም ነው። የተባበሩት መንግስታት ድርጅት ልዩ መልክተኛ ቤርናርዲኒዮ ሊዮን ባለፈው ጥር ጄኔቭ ላይ የተፋላሚ ኃይላት ተወካዮችን ከሰበሰቡ በኋላ እዚያው ጄኔቭ፣ ቱኒዚያ እና ሞሮኮ ውስጥ የተፋላሚ ኃይላት ተወካዮችን በጋራና በተናጠል በተደጋጋሚ አነጋግረዋል። በስድስት ወራት ውስጥ አራት ትላልቅ ጉባኤዎች ተደርገዋል። ሊዮን ጥር ላይ የሰጡት ተስፋ ግን ገቢር የመሆን ፍንጭ እስካሁን አልታየበትም። እናም ሌላ ጉባኤ፣ ሌላ ድርድር በርሊን ሮብ ሚት የደም ታግ ደር ኮንፍሊክት አንሄልት ቬክስት ኢን ሊቢን ዳስ ክሬብስ ግጭቱ በሚቀጥልበት በእያንዳንዱ ዕለት የአይሲስ ነቀርሳም ሊቢያ ውስጥ እየተሰራጨ ለዚህም ነው በሚቀጥሉት ቀናትና ሳምንታት ብሔራዊ የአንድነት መንግሥት የሚመሠረትበት መንገድ ካልተገኘም አደገኛ ነገር እንደሚከተል ለሊቢያ ተፋላሚ ኃይላት የምናሳስበው መግባባት ላይ ካልተደረሰ እዚህ ለድርድር ከተቀመጡት አንዳቸውም ተጠቃሚ አይሆኑም ሌሎች ጽንፈኛ ኃይላት አይሲስ አሉ የጀርመን ውጭ ጉዳይ ሚኒስትር ቫልተር ሽታይንማየር። ሽታይንማየር ባስተናገዱት ጉባኤ ላይ 23 ተፋላሚ ኃይላትን የወከሉ መልእክተኞች ተገኝተው ነበረ። ጉባኤው መቀመጫውን ትሪፖሊ እና ቶብሩክ ያደረጉት የሁለቱ መንግስታት ተወካዮች ለመጀመሪያ ጊዜ ፊትለፊት እየተቀመጡበትም ነበረ። በጸጥታው ጥበቃ ምክር ቤት ድምፅን በድምፅ የመሻር ስልጣን ያላቸው የአምስቱ መንግስታትና የአውሮፓ ህብረት ተወካዮችም ተገኝተውበታል። የተባበሩት መንግስታት ድርጅት ተፋላሚ ኃይላትን ማደራደር ከጀመረበት ጊዜ ጀምሮ የመደራደሪያ ነጥቦቹን አራት ቀያይሯል ወይም በድርጅቱ ዲፕሎማቶች ቋንቋ አሻሽሏል። በርሊን ላይ የተነሳው ብሔራዊ የአንድነት መንግስት ምስረታ እስካሁን የመጨረሻውና አግባቢው ነው ተብሏል። ባለፈው ጥር ሊቢያ ውስጥ ሰላም ለማውረድ ጥሩም መርታ ታይቷል ብለው የነበሩት የድርጅቱ ልዩ መልክተኛ ቤርናርዲኖ ሊዮን በርሊን ላይ ደግሞ ጊዜ የለም አሉ። ሊቢያ ሊቢያ የቅራት ጊዜ የለም። ይህ የመጀመሪያ መልእክቴ ነው። ሊቢያ ሆነው የሚያደምጡን ይህንን መገንዘብ ተጨባጭ እርምጃ መውሰድናም ጊዜው ደርሷል። በቃም በቃ ነው ማለት አለባቸው። ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ ወይም ደአሽ ብሎ የሚጠራው ጽንፈኛ ቡድን ታጣቂዎችም እንደ አብዛኛው ሊቢያዊ የልዩ መልክተኛ ሊዮንን ወይም የውጭ ጉዳይ ሚኒስትር ሽታይን ማየርን መልእክት ሰምተውት ይሆናል። ያውም ሚስራታህ ሊቢያ ሆነው የጽንፈኛው ቡድን ታጣቂዎች የሊቢያዋን ሶስተኛ ትልቅ ከተማ ሚስራታህን በከፊል መቆጣጠራቸውን ያስታወቁት የበርሊኑ ጉባኤ ከመጀመሩ በፊት ነበረ። አይሲስ ሚስራታህን መቆጣጠሩን ከማወጁ ጥቂት ቀደም ብሎ ደግሞ ቶብሩክ የሚገኘው ምክር ቤት ብሔራዊ የአንድነት መንግሥት እንዲመሰረት የተባበሩት መንግሥታት ድርጅት ያቀረበውን የመደራደሪያ ሐሳብ ውድቅ አድርጎት ነበረ። ራሳቸውን እንደ ሶስተኛ መንግስት የሚያዩት ግን የቶብሩኩን መንግስት የሚደግፉት ጀኔራል ኸሊፋ ሃፍታርም ከትሪፖሊ መንግስት ጋር ተጣማሪ መንግስት ይመስረት የሚለውን ሐሳብ ውድቅ አድርገውታል። በግብፅና በባህሬን የሚደገፉት ጀኔራል የጦር ጀቶችን ጨምሮ አብዛኛውን የቀድሞ የሊቢያ መንግስት ጦርንና ጦር መሳሪያዎችን ይቆጣጠራሉ። ዩናይትድ ስቴትስ ዲፕሎማቷን እንደ አደራዳሪ ወደ በርሊን ስትልክ ወደ ሊቢያ ያዘመተችው የጦር ጀቶቿ ግዳይ መጣላቸው የተነገረውም ባለፈው ሳምንት ነበረ። ቅዳሜ የአሜሪካ የጦር ጀቶች በጣሉት ቦምብ አልሙራብታን የተሰኘውን ሚሊሻ ቡድን መሪንና ተባባሪዎቻቸውን መግደላቸውን ቶብሩክ የሚገኘው መንግስት ቃል አቀባይ አስታውቋል። የዩናይትድ ስቴትስ ጦር አዛዦች መንግስታቸው በአሸባሪነት የሚወነጅላቸውን ሞክታር ቤል ሞክታር ያሉበትን አካባቢ ጀቶቻቸው መደብደባቸውን አልካዱም። ሰውየው መገደል አለመገደላቸውን ለማረጋገጥ ግን ጊዜ ያስፈልጋል ብለዋል። የልዩ መልእክተኛው ሁለተኛ መልእክት ከሁሉም ወገኖች ከሁሉም የሊቢያ ከተሞች የደረሱ መልእክቶች ረመዳንን በሰላም ማክበር እንፈልጋለን የሚል ነው። ሰላም አደፍራሹ ማን ሆነ? ገዳይ አስገዳውስ? ሁለት ነገር በእርግጥ እውነት ነው። ጉባኤተኞች ወደ በርሊን መጡ፣ አወሩ፣ ከበርሊን ሄዱ። ሊቢያም ከአየርም ከምድርም ቦምብ ጥይት ይወርድባታል። በቤንዚል በርሚል ምትክ አስከረንት ቆጥራለች። ነጋሽ መሐመድ ነኝ። አሰማን።